ማህደረ ዜና የየመን ፖለቲከኞች የሳምንት አጭር ታሪክ። የተፋላሚ ኃይላት ተወካዮች ባለፈው ሳምንት ሰኞ ወደ ዤኔቭ ስዊዘርላንድ መጡ ሊደራደሩ። ያንድ ሀገር ያንድ ቋንቋም ያንድ ሃይማኖት ተጋሪዎች ያንድ ዘመን ፖለቲከኞች ናቸው ግን ፊት ለፊት መነጋገር ቀርቶ አንዳቸው ከሌላቸው ለመታየት እንኳን ተጠያይፈው በየክፍላቸው ተሰበሰቡ። በተባበሩት መንግሥታት ድርጅት ልዩ መልክተኛ አማካኝነት ስማ በለው ሲሉ እስከ አርብ ቆዩ። ከዚያም እንደለመዱት በባዕዳን እየተደገፉ እየተገፉ፣ ተከታዮቻቸውን ሊያዋጉ የጋራ ሕዝብ ሀገር ሀብታቸውን ሊያውድሙ ወደ የመጡበት ሄዱ። ሳይጀመር ያለቀው ድርድር መነሻም የድሃይቱ ሀገር ጥፋት፣ ማጣቀሻም የጣልቃ ገብ መንግስታት ፍላጎት መድረሻችን ነው። ላፍታም አብራችሁን ቆዩ። ካለ ከሆነና ከሚሆነው ይልቅ እንደሚሆን የሚፈለገው መናገር ወይም ማውራት ለብዙዎች መሰረት የለሽ ለደፋሮች ውሸት ሊሆን ይችላል። ለፖለቲከኛና ዲፕሎማት ግን የፖለቲከኝነት ልኩም የዲፕሎማትነት ወጉ ነው። ሞሪታንያዊ ዲፕሎማት ኢስማኤል ዑሉድ ሼኽ አህመድ የተለዩ ቢሆኑ ኖሮ በእርግጥ ዲፕሎማት ባልሆኑ ነበረ። በየመን የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ መልክተኛ የመን ተፋላሚ ኃይላት በጀኔቮ ድርድራቸው ከሆነ ስምምነት ላይ እንደሚደርሱ ተስፋ አለኝ ብለው ነበረ። ተስፋ እንዳለኝ መናገር እችላለሁ። ውሳኔው ከባድ እንደሆነ አውቀዋለሁ። ሁኔታውን ስንከታተል ነበረ። የመንን ሁለቴ ጎብኝቻታለሁ። በፊትም አውቃታለሁ። ተስፈኛ የሆንኩት ግን እንደሚመስለኝ ከመጀመሪያው ዕለት ጀምሮ እንዳልነው መፍትሄው አንድ ብቻ ነው። ሰላማዊ መፍት ይህ ጦርነት የሚቆምበት ብቸኛ መንገድ የመኖች በጠረጴዛ ዙሪያ ሲቀመጡ ተኩስ ለማቆም ሲስማሙና ምሰሶዎች በምንላቸው ሶስት ዋና ዋና ጉዳዮች ላይ ሲወያዩ ብቻ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንጊሙንም እንደ ልዩ መልእክተኛቸው ባይበዛም ተደራዳሪዎች ቢያንስ ለአጭር ጊዜ ተኩስ ለማቆም ይስማማሉ የሚል ተስፋ ነበራቸው። ፓን ቁጥብ ተስፋቸው እውን እንዲሆን ተፋላሚ ኃይላት ቢያንስ በሙስሊሞቹ ቅዱስ ወር በረመዳን ተኩስ እንዲያቆሙ ተማጽነዋለም። ዋና ጸሐፊው ከዓለም ትላልቅ ሀብታም ሀገራት የምትጎራበት ግን ከዓለም ድሃ ሀገራት አንዷ ያሏትን የመንን ሰላም ለማድረግ ዓለም አቀፉ ማኅበረሰብ ልዩ ኃላፊነት አለበት ብለውም ነበረ። መፍትሔ የመፈለግ ልዩ ኃላፊነት አለብን። አስከፊው ጦርነት ከመጀመሩ በፊት እንኳን የመን ከዓለም ሀብታሞች በአንዱ አካባቢ የምትገኝ ግን ከዓለም ደሃ ሀገራት አንዷ ናት። ተስፋ ተማጽኖ ክርክሩ ከጄኔቭ ሲንቆረቆር ድሃይቱ ሀገር ካለፈው መጋቢት ጀምሮ እንደኖረችበት ሁሉ በሀብታም ጎረቤቶቿ ቦምብ፣ ሚሳይል ካየር በተቀናቃኝ ተፋላሚዎቿ መድፍ፣ ታንክ በጽንፈኛ ዜጎቿ ቦምብ ከምድር ትነድ ነበረ። ድሃ ህዝቧ ግን የሰንአው ተባባሪ ወኪላችን ግሩም ተክለ ሃይማኖት እንዳለው በክሳይ ድቃቄው ክምር መሃልም ሆኖም ከጄኔቭ የሚሰማውን ተስፋ በተስፋ መጠበቁ አልቀረም ነበረ በረመዳን ውስጥ ለቀን ስድስት ሰዓትም ቢሆን መብራት እንደሚለቀቅ ፔትሮል እንደሚለቀቅ እና ያው እያንዳንዱ ነገሮች ወደ ዋጋቸው እንደሚመለሱ በሙሉ የትራንስፖርት ሳንቲም ጭምር ወደ ዋጋው እንደሚመለስ በጣም በብዙ ነገር ተስፋ ሰጥተው ነበር ለህዝቡ ድርድሩ አልሆነም ነገሩ አሁንም ያው በዛ በጨለማ ውስጥ ነው ሀያ አራት ሰዓት ጨለማ ነው ምንም አይነት የመብራት አገልግሎት የለም። በእንደዚህ ሁኔታ ነው አሁን ረመዳን ይዘዋሉ። ካለፈው መስከረም ጀምሮ ርዕሰ ከተማ ሰንዓን ጨምሮ አብዛኛውን የመንን የሚቆጣጠሩት የሆፌ ሚሊሻ ተወካዮች ለጄኔቩ ድርድር ሲጓዙ ጅቡቲ ላይ እንዳይንቀሳቀሱ ተከልክለው ነበረ። መልክተኞቹም ከጅቡቲ እንዳይንቀሳቀሱ የታገዱት ያሳፍራቸው አውሮፕላን በግብፅ የአየር ክልል እንዳይበር የግብፅ መንግስት በመከልከሉ ነው። በተባበሩት መንግስታት ድርጅት ልመናና በሀያላን መንግስታት ጥያቄ መልክተኞቹ እንዲንቀሳቀሱ ተፈቅዶላቸው ጄኔቭ የገቡት ድርድሩ ይጀምራል ከተባለበት በአንድ ቀን ዘግይተው ነው። ሁቲዎች ድርድሩ ውጤት እንዲያመጣ ከተፈለገ መደራደር ያለብን የመንን ከምትደበድብና ከምታስደበድበው ከሳውዲ አረቢያ ጋር እንጂ ሳውዲ አረቢያ ከተሰደደው በሳውዲ አረቢያ ከሚደገፈው ከአብድረቦ መንሱር ሀዲ መንግስት ጋር መደራደሩ ትርጉም የለውም ባዎች ነበሩ የሰማቸው እንጂ የተቀበላቸው በርግጥ የለም እናም የሁቲ ከሁቲዎቹ ጋር ያበሩት የቀድሞው የየመን ፕሬዚዳንት የአሊ አብዶላ ሳላህ ተወካዮች፣ የስደተኛው መንግሥት ተጠሪዎችም በየፊናቸው የሚሉትን ለተባበሩት መንግሥታት ድርጅት ልዩ መልእክተኛ ነገሩ። ልዩ መልእክተኛው ከአንዱ የሰሙትን ለሌላው አጋሩ። በስተ መጨረሻው ተበተኑ። አርብ ተፋላሚዎች ፊት ለፊት እንኳን ለመታየት ላይፈቅዱ የሚሹ የሚፈልጉትን ለዓለም አቀፉ ዲፕሎማት ለመናገር ጄኔቭ ድረስ የመጓዛቸው ሰበብ ምክንያት በእርግጥ ግራ አጋቢ ነው። ልዩ መልክተኛ ሼህ አህመድ ግን ድርድሩ ሳይጀመር ቢያበቃም የተፋላሚ ኃይላት ተወካዮች ጄኔቭ ደርሰው መመለሳቸው ራሱ ጥሩ ጅምር ነው ባይ ናቸው። በየመን ሰላም ለማውረድ የእስካሁን ጥረታቸውን በጥፍ እንደሚጨምሩም ልዩ መልክተኛው አስታውቋል። እስከ መቼ አይታወቅም። የሚታወቀው የመን ዛሬም መጥፋት መውደሟ፣ የህዝቧ ስቃይ ሰቆቃ ማየሉ ነው። እንደገና ግሩም ረመዳን የመጀመሪያውን ጠዋት ላይ በአየር ድብደባ ነበረ። ህዝብ እያለቀ ነው ያለቀው ያለው ድንገት የሚሞተውን የሲቪል ህዝብ ቁጥር ብቻ ነው የሚነገረው እንጂ የወታደሩም ቁጥር ከሲቪሉ ህዝብ በሁለትና በሶስት እጥፍ የጨመረ ነው። በጣም በርካታ ህዝብ እያለቀ ነው ያለው እና ምልቂቱ ቀጠለ። ነዳጅ የለም፣ መብራት የለም፣ ውሃ የለም። እያንዳንዱ መሰረታዊ አቅርቦቶች የሉም። ምንም አይነት ለህዝቡ የሚደርሰው እርዳታ የለም። የተባበሩት መንግስታት ከሚረዳው ይልቅ እኛ አሁን በጉልህ እያየን ያለ ነው የመን ውስጥ ያሉ ሀብታሞች በየአካባቢው ላይ ከንከር በማቆም ውሃ ለችግረኛው ለውሃ ለተቸግረው ህዝብ ከራሳቸው ወጪ ማንነታቸውን ሳይገልጡ ውሃ እያመጡ በመኪና እየገለበጡ ለህዝቡ ውሃ ያዳረሳሉ። አቶ ሀብታሙ ዱቄት ያድላል፣ ምን ይላል እና ህዝቡ ራሱ ነው እየተደጋገፈ ያየ ነው እንጂ እኛ ከውጭ የመጣ እርዳታ ያየ ነው ነገር የለም። የተባበሩት መንግስታት ድርጅት ቁጥር ለመጥራት ግን በእርግጥ አልሰነፈም። ድርጅቱ እንደሚለው ሳውዲ አረቢያ መራሹ ጦር የመንን መደብደብ ከጀመረበት ካለፈው መጋቢት ወዲህ ከ2800 በላይ ሰላማዊ ሰዎች ተገለዋል። በ10000 የሚቆጠሩ ቆስለዋል። በ100000 የሚቆጠሩም ተሰደዋል ወይም ተፈናቅለዋል። በተባበሩት መንግስታት ድርጅት ዘገባ መሠረት ከየመን ህዝብ 80 በመቶ ወይም ከ21 ሚሊዮን የሚበልጠው አስቸኳይ ሰብአዊ እርዳታ ያስፈልገዋል። እስካሁን ግን ሟቹ ቀባሪ ቁስለኛው መታከሚያ ስደተኛው መጠለያ የለውም። ለወትሮው የመንን እንደ መስሪያ እንደ መሻገሪያ ወይም እንደ መጠለያ አድርጎ የተሰደደባት የውጭ ሀገር ዜጋ ስቃይ ደግሞ ከሀገሬውም የከፋ ነው። እርግጥ ነው አብዛኛው የውጭ ስደተኛ አንድም ወደየ ሀገሩም አሊያም ወደ ሶስተኛ ሀገር ሸሽቷል። በብዙ ሺ የሚቆጠሩ ኢትዮጵያውያንና ኤርትራውያን ግን አሁንም የመንን ሙጥኝ ማለታቸው ግን ለየመኖች አጃ ኢብነ የሆነባቸው ለየመን ያውያኖቹም በጣም ያስገረማቸው ነገር ነው። እናንተ እንዴት አትወጡም? እናንተ ሀገር አላችሁ፣ ሰላም ነው፣ ከኛ ጋር ለምን ታልቃላችሁ? በሙሉ ነው የሚሉት። ግን ያው የምንገባበት ወይንም የምንጠለልበት ሁኔታ ወይንም ሀገር አለን ብለን ወደ ሀገር የምንገባበት ሁኔታ የለም። በፖለቲካ ችግር የወጣ ሰዎች አለን ዩኒሲር አለ ብለን ዩኒሲር የሚያንቀሳቀሰን ነገር የለም። የሱሪያና የኢራቅ አስር ሺ ስደተኛ ሲወጣ ኢትዮጵያና ኤርትራውያን ሰባት ሺ አምስት መቶ ነው ጥለው ነው የወጡት እና የእኛም መንግስት ዩኒቲአርም አላሳወሰንም። ውጪ ያሉት ወገኖቻችን ወደ ዩኒቲአርም እንደ ቢያንስ ይህን ሰባት ሺውን እንኳን አድኑልን ብለው ኡ ማለት አልቻሉም። ግሩም እንደሚለው የሁለቱ ሀገራት ስደተኞች ሲሞቱም ቀባሪ አይደለም ቆጣሪም የላቸውም። ቁስለኛም፣ ህመምተኛው ቀርቶም ጤነኛውም እህል ውሃ አያገኝም ለሳውዲ አረቢያና ለተባባሪዎቿ የአውሮፕላን ሚሳይል ለሃዲ ደጋፊና ለሁቲ ሚሊሻዎች ጥይት ለአልቃይዳ ወይም ለአይሲስ ቦምብና ካራም ለወሮ በሎች ዱላም ለሁሉም ጥቃት የተጋለጠ ነው። በሁሉም ጥቃት ህይወት አካሉን ያጣል። ስደተኛው ስደተኛው ራሱ ጥሩ ነው ያለው። በጣም ለትናንሽ ነገሮች ሰላማዊ ሰልፍ ሲደረግ እናያለን ግን ሰባት ሺ አምስት መቶ በዩኤን ስር ያለ ሰው እንኳን እዚህ ጋር ሊያልቅ ነው። ከላይ ሚሳኤል ከስር ደግሞ ቢላ እየጠበቀው ነው። ረሃብም ችግርም ይዞታል። እንዴት ነው ዝም የምትሉት? ይባላል እያንዳንዱ ሰው ዝም ብሎ ለምንድን ነው ሁሉም በያለበት አገር ሰልፍ አድርገው ዜጎቻችን እናውጡልን ብለው መጠየቅ እኮ ይቻላል። አንድ ቦታ ሲገደልና ሲሞት ሻማ እያበሩ ቅዳሴ ጸሎት እያደረጉ ከማድረግ በህይወት ላለነው ሰዎች ሰልፍ ወጥተው እንኳን ይሄን መጠየቅ ቀላሉ ነገር እየቻለ ሻማ ማብራት ለኛ ምንድነው ጥቅሙ? ለኛ ህይወት አይመልስልንም። እዚህ ጋር ግን ሰው እያለቀ ነው። ድብደባ በተደረገበት ቦታ በሙሉ አንድም ሁለትም ኢትዮጵያ ኤርትራዊ መሞታቸው አይቀርም። በቀደምነት የአሊ አብደላ ሳላ ወንድም ቤት ቤተል ሚያድ የሚባል ሲመታ ሰባት ኢትዮጵያውያኖች ሞተዋል። እንደዚሁ እያልን እያለቅን ያለ ነው። የሪያድ፣ የኩዌት፣ የዶሃ፣ የማናማ፣ የአቡዳቢ፣ የአማን፣ የራባት ነገስታት ወይም አሚራት ምርጫ የሚባል ነገር በእርግጥ አያውቁም። የካይሮ ገዢዎች ሥልጣን የያዙት በሕዝብ የተመረጠ መሪ በጠመንጃ አፈሙዝ አስወግደው ነው። እነዚህ ገዢዎች ሱዳንን፣ ሴኔጋልንና ማሌዥያን አስከትለው የመንን ከሚደበድቡበት ምክንያቶች በግንባር ቀደምትነት የሚጠቅሱት በሕዝብ የተመረጠውን የሃዲ መንግስት ወደ ስልጣን ለመመለስ የሚል ነው። ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይ፣ ቤልጅግና ቱርክ የምርጫ የዲሞክራሲ የፍትህ እኩልነት ሀገር ብቻ አይደሉም ተቆርቋሪዎች ጭምርም እንጂ የየራሳቸውን ሕዝብ ነጻነት የሚረግጡ የመንን የሚደበድቡ አምባገነን ነገስታትን ግን በግልጽ ይረዳሉ ያስታጥቃሉ። ሁለተኛው ምክንያት ኢራኖች የሚደግፏቸው የዛይዲ ሀራጥቃ ሙስሊሞች የመንን መቆጣጠር የለባቸውም የሚል ነው። ዩናይትድ ስቴትስ ቬትናምን በምትወጋበት በሺህ ዘጠኝ መቶ ሰባዎቹ ጦርነቱ ያሰለቸው አሜሪካዊ ጦሩ እዚያ ድረስ ሄዶም ለዚያን ያክል ዓመታት የሚዋጋበትን ምክንያት ይጠይቅ ነበራሉ። በየጊዜው ለጥያቄው የሚሰጠው መልስ ኮሚኒስቶችን ለማጥፋት የሚልነበራሉ ያዩ የነበሩ ኮሚኒስትን ለማጥፋት ከሆነ ለምን ሞስኮን ወረን አናርፍም? ብሎ መለሳሉ። ጥያቄ መልሱ ያሰለቸው አንዱ አሜሪካዊ ለየመኑ ድብደባም ኢራን ከሆነች ምክንያቷም፣ ሰነአ ላይ የሚያናፍሩት ለምን ቴህራንን ሞከር ፈተሽ አያረጓትም? ምንበል ይሆን ብቻ። ነጋሽ መሐመድ ነኝ። ለዛሬ ይብቃን።